የቀድሞ የኤርትራ አማጽያን ኃይላት አስመራን ከተቆጣጠሩ ዛሬ ልክ 25 ዓመት ሞላው። ጋዜጠኛ ጎይቶም ቢሆን ያኔ አንተ እዛ ነበርክ፣ በወቅቱ የህዝቡም ሆነ የአማጽያኑ ስሜት ምን ይመስል ነበር? እስቲ ባጭሩ ግለጽልን። በጣም የሚገርም ሁኔታ ነው። ህዝቡ ከቤቱ እየተመመ ነው የወጣው። ጭፈራ በየቦታው ነው፣ ከበሮ ይመታል። የአስመራ ከተማ ብቻ ሳይሆን አካባቢው ህዝብ ሳይቀር ነበር የመጣው። እስካሁን ድረስ በአእምሮ ተቀርሷል። እንዲህ ደስተኛ ህዝብ እኔ በህይወቴ አጋጥሞኝ አያውቅም። ታጋዮችም ታንክ ይዘው ነው የገቡት። ታንኮች በየቦታው ይርመሰመሳሉ። ሲቪሉ ህዝብ ታንኩ ላይ ወጣ። የህዝባዊ ግንባር ሰንደቅ ዓላማ በኋላ የኤርትራ ሆነ ሰንደቅ ዓላማ ይውለበለባል። በዛን ዕለት የማረሳው የአስራ ሰባት አመት ምናልባት የአስራ ስድስት አመት ኮረዳ ልበላት ተማሪ ታንክ ላይ ስትወጣ ተንሸራታ ሰንሰለቱ እግሯን ቆረጠ። እናም እግሬ ይቆረጥ እንኳን ይህን የነጻነት ቀን አሳየኝ ነው ያለችው። እና እንደዚህም አደጋ የደረሰባቸውን እኔ በቅርብ ሆኜ ለማየት እድል አጋጥሞኛል። እንግዲህ ጎይቶም፣ እንዲህ አንተ የምትለው ስሜትና ደስታ ብዙ ተብሎለታል። ዛሬ ሀያ አምስት አመቱ በከፍተኛ ሁኔታ እየተከበረ መሆኑን ዘገባዎች ያመለክታሉ። ግን ይህ ስሜት ምን ያህል ዘለቀ ማለት ይቻላል? ሸዋዬ፣ እንዲህ ነው የኤርትራ መንግስትን በሁለት መንገድ ማየት ይቻላል። ጠንካራ ጎኑን አንድ፣ ደካማ ጎኑን በሌላ በኩል ብናየው ጥሩ ነው። ለምሳሌ ታጋዮች እንደገቡ ዲፋክቶ መንግስት፣ እውቅና ያሌለው መንግስት ነው ያቋቋሙት ለሁለት ዓመት። ከዛ በኋላ የመንግስታቱ ድርጅትን ታዛቢ ላኩልን፣ ውሳኔ ህዝብ ልናካሄድ ነው አሉ። የኢትዮጵያ መንግስት መረሳት የሌለበት ወያኔ የሚባለው አሁን ህወሓት በኤርትራ ነጻነት ላይ ከፍተኛ አዎንታዊ ሚና ተጫውቷል። የተባበሩት መንግስታት ድርጅት እናንተ ጋር የነበረችው ኤርትራ ውሳኔ ህዝብ ልታካሄድ ነው። በእናንተ በኩል ያለው አስተያየት ምንድን ነው ቢባሉ፣ ውሳኔ ህዝብ ቢያካሄዱ አንቃወምም ማለት። በኋላ ተካሄደ፣ እውቅና ተገኘ። አፍሪካን አንድነት ድርጅት አባል ሀገር ሆነች፣ የተባበሩ መንግስታት ድርጅት አባል ሀገር ሆነች፣ የኢጋድ አባል ሀገር ሆነች፣ የአፍሪካ የካረቢያና የፓሲፊክ ማህበር አባል ሀገር ሆነች፣ የራቢጣው ማህበር አረብ ሊግ ታዛቢ ሆነች። ይሄ አዎንታዊ መልኩ ነው። አሉታዊ መልኩ የሚጠቀሰው ሀያ አምስት አመት ኤርትራ አለ ህገ መንግስት ነው። ፖለቲከኞቹ የሚያስተዳድሯል ህገ መንግስት የላትም። እርግጥ በፍርድ ቤቶች ወንጀለኛ መቅጫ ፍትሀ ብሄር ተግባራዊ እየሆኑ ነው። ፔናል ኮድ የምንለው ሲቪል ኮድ የሚሉት ነው። ካስተመሪ ለው የሚባለውም ተግባራዊ እየሆነ ነው። ባህላዊ ህጎች ግን መታወቅ ያለበት የህጎች ሁሉ የበላይ ህግ ህገ መንግስት ነው። አለም ህገ መንግስት እየመሯት ስለሆነ ሀገሪቱ ዲሞክራሲ የለም። የፕሬስ ህግ የለም። የፖለቲካ አስረኞች እንኳ ጠበቃ ማቆም አይችሉም። ቤተሰቦቻቸው ሊጠይቋቸው አይችሉም። ይሄ ወደ ምን ያመራል? አምባገነንነትን ነው የሚያመራው። ትልቁ ደካማ ጎን የኤርትራ መንግስት ይሄ ነው አንድ ነገር ልንገርሽ አንድ የኤርትራ አየር ሀይል አዛዥ ጀኔራል ናቸው አብራቸው ታግላ የመጣችውን ሴት ታጋይ ሌተና ኮሎኔል ነች ማዕረጓን ገፈፏት አንድ ጀኔራል ማዕረግ ይገፋት የጉልቤ ሀገር ነው የሀገር አንድ ሰው ወታደራዊ ህግ ከሆነ ጦር ፍርድ ቤት መቅረብ አለበት። ወታደሮች፣ የበታሽ ሹማምንቶች፣ መኮንኖች ከፍተኛ መኮንኖችን ቢሆኑ ጦር ፍርድ ቤት ቀርበው ነው ማረጋቸው የሚከፈፈው። ይህችን ከፍተኛ መኮንን ግን ጄኔራሉ ማረጓን ከፈፏት። ይሄ ህገ መንግስት ስለሌለ የጀብደኞች ሀገር ስለሆነ ወደ አምባገነንነት ተለወጠ። እንግዲህ የኤርትራ መንግስት በተለይ ምዕራባውያን ዘንድ ሰብአዊ መብትን ይረግጣል፣ የፕረስ ነጻነትን አያከብርም፣ ዴሞክራሲያዊ ስርዓትን የማይከተልም እየተባለ ነው የሚወቀሰው። በአሁን ሰዓት በትክክል ኤርትራ ውስጥ ያለው ሁኔታ ምን ይመስላል? እስቲ ባጭሩ ግለጸው። አይ በጣም አስከፊ ደረጃ ላይ ደርሷል። የኤርትራ መንግስት ነባራዊና ሕሊናዊ ሁኔታዎች የምንላቸው ኦብጀክቲቭ ኮንዲሽን እና ሳብጀክቲቭ ኮንዲሽን የሚባሉት የተሟሉ ናቸው። የሆነ አደጋ ኤርትራ መንግስት ላይ ሊያጋጥም የሚችልበት ሁኔታ በሙሉ ተሟልቷል። ጎይቶም ቢሆን ከፍራንክፈርት ለሰጠህን ማብራሪያ እናመሰግናለን። እግዜር ስጥልኝ። እግዜር ስጥልኝ።